በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 11 2012 ዓ ም ዝግጅታችን ጀመረ። ተቋርጦ የነበረውን በኢትዮጵያ ታላቁ የህዳሴ ግድብ ዙሪያ ሲደረግ የቆየውን ድርድር ለመቀጠል ኢትዮጵያ ግብጽና ሱዳን በትላንትና እለት ተስማሙ። በዋናነት ትላንት የነበረው ውይይት ተቋርጦ የነበረው የሶስትዮሽ ድርድር መቀጠል ላይ ነው። በዚህም ላይ ተስማምቷል፣ ትላንትና ማለት ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአብይ ርዕስ ይዘናቸው እንመለሳለን። ገበታ ለሀገር የተሰኘው ፕሮጀክትን የተመለከተ ዘገባ ከምሽቱ መሰናዷችን አንዱ ነው። የትግራይ ክልላዊ መንግስት ምርጫ አድርጋለሁ በሚል ሰበብ ወከባና እንግልት እየፈጸመብን ነው ሲ የሚችሉ የወልቃይትና የጠገዴ ነዋሪዎች አቤቱታ አሰምተዋል። የትግራይ ክልላዊ መንግስት ወቀሳውን አስተባብሏል። ጋዜጠኛ ነው እየተባለ የሚዘገብለት በእስር ላይ የሚገኘው ኬንያዊው ያሲን ጁማ የተያዘው በአቶ ጀዋር መሀመድ መኖሪያ ቤት እንደሆነና ሙያውም ጋዜጠኛነት እንዳልሆነ አቃቤ ሕግ አስታወቀ። ጠበቃውም የሚሉት አላቸው። የእነዚህንና ሌሎች ዘገባዎችን ዝርዝር ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። አስራ ሁለት አስራ ሁለት አስራ ሁለት በሚል ስም ለነገ ነሐሴ አስራ ሁለት ሁለት ሺ አስራ ሁለት ዓመተ ምህረት የተጠራው ሰልፍ ሕገወጥና የጥሪው ዓላማም ጸረ ሰላም በመሆኑ ህብረተሰቡ ለዚህ ሰልፍ ተባባሪ እንዳይሆን የፌዴራል ፖሊስ ኮሚሽን አሳሰበ። በሌላ በኩል አቶ ጃዋር መሐመድ ታሟል፣ ችግር ደርሶበታል ተብሎ በተለያዩ የሚዲያ አውታሮች የሚወራው ሐሰተኛ መረጃ መሆኑንና ግለሰቡ በተሟላ ጤንነት ላይ የሚገኝ መሆኑን የፖሊስ ኮሚሽኑ ገልጿል። በመሆኑም በዚህ ሰበብ ሰውን እያወናበዱ በሀሰተኛ ወሬ የፍርድ ሂደቱን ለማዛባት የሚደረገው ጥረት በማናቸውም ሁኔታ ተቀባይነት የሌለው ተግባር መሆኑን ህብረተሰቡ ተገንዝቦ ለህገወጥ ጥሪዎችና ቅስቀሳዎች ተባባሪ እንዳይሆን አሳስቧል። ህብረተሰቡ ሰላም ሰላምና ጸጥታ በማስከበር ተግባር ላይ ከተሰማሩ የጸጥታ ኃይሎች ጎን ተሰልፎ ሰላሙን እንዲጠብቅ ኮሚሽኑ ጥሪውን አስተላልፏል። በሌላ ዜና የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ዛሬ በወቅታዊ ሀገራዊና የፓርቲ ጉዳዮች ላይ በመወያየት አቅጣጫ ማስቀመጡ ተዘግቧል። ከውይይቱ በኋላ ባወጣው መግለጫ ፈተናን ወደ ጥንካሬ እየቀየርን የኢትዮጵያን ብልጽግና እውን እናደርጋለን ብሏል። በኢትዮጵያ ባለፉት 24 ሰዓታት ውስጥ ለ19747 ሰዎች የኮሮና ቫይረስ ምርመራ ተደርጓል። 1460 ሰዎች ላይ ቫይረሱ መገኘቱን ዛሬ ማምሻውን የጤና ሚኒስቴር ለአሜሪካ ድምፅ አስታውቋል። 192 ሰዎች ከትግራይ፣ 224 ከኦሮሚያ፣ 63 ከሲዳማ፣ 14 ከደቡብ፣ ሰባት ከመኒሻንጉል ጉሙዝ 112 ከአፋር 83 ከአማራ 31 ከድሬዳዋ ከተማ 25 ከሐረሪ 35 ከሶማሌ እንዲሁም 674 ሰዎች ከአዲስ አበባ የተገኙ መሆናቸውን አስታውቋል። እስካሁን ድረስ 18,266 ሰዎች በኮሮና ሕክምና ላይ ያሉ ሲሆን 213 ሰዎች በጽኑ ህሙማን ሕክምና ክፍል ውስጥ እንደሚገኙ ነው የተገለጸው። በአጠቃላይ በሀገሪቱ 31,336 ሰዎች ላይ ቫይረሱ የተገኘ ሲሆን ከነዚህ ውስጥ 12524ቱ ከበሽታው አገግመዋል ተብሏል። በሌላ በኩል ባለፉት 24 ሰዓታት ውስጥ 16 ሰዎች በዚሁ በቫይረሱ ምክንያት ህይወታቸው ማለፉ እንደተመዘገበ ተገልጿል። ዘጠኙ በአስከሬን ምርመራ የተገኙ ሲሆን ሰባቱ ደግሞ በለይቶ ማቆያ የህክምና ማዕከል የተገኙ መሆናቸውን የተገለጸው በአጠቃላይ በኢትዮጵያ በኮሮና ቫይረስ ሳቢያ የሞቱ ሰዎች ቁጥር 544 መድረሱ ነው። እስካሁን ድረስም በድምሩ በሀገሪቱ 629210 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። በሌላ ዜና የአማራ ክልል የህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አሰሳ አስተባባሪ አቶ አሊ አያሌው እንዳስታወቁት በክልሉ የቫይረሱ ስርጭት በእጥፍ እየጨመረ መጥቷል። አስቴር ምስጋናው ከባህር ዳር ዘገባ ይዛለች። የአማራ ክልል ሕብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አሰሳ አስተባባሪ አቶ አሊ አያሌው እንደገለጹት በአማራ ክልል የኮሮና ቫይረስ ስርጭት በእጥፍ እየጨመረ መጥቷል። በተለይ ተጋላጭ በሆኑ የሕብረተሰብ ክፍሎች ላይ ያለው ቁጥር መጨመር ደግሞ ቀጣይ ዋጋ የሚያስከፍል አደጋ እንደተጋረጠ ጠቋሚ ነው ብለዋል። ወደ 83 የሚጠጉ አሽከርካሪዎችና ረዳቶቻቸው ቫይረሱ ተገኝቶባቸዋል ብለዋል። እነዚህ ዶላር ሀገር ሚጋቡ ወደ ጅቡቲ፣ ወደ ሌሎቹ መስመር የሚገቡትን ጨምሮ ማለት ነው ወደ 83 የሚሆኑት መረጃዎች ያሳያሉ። በተለይ እዚ አካባቢ ስናይ እነዚህ ሰዎች ከብዙ ሰዎች ጋር የሚገናኙ ናቸው ብዙዎቹ ደግሞ ሀገር አቋርጠውም ሌሎች ከጅቡቲ መስመር ከተለያዩ መስመሮች የሚገቡ ናቸው የተለያዩ የጤና ባለሙያዎች ናቸው ሌሎቹ ወደ ሀያ ሶስት የሚሆኑ እስከ ስራ ድረስ የጤና ባለሙያዎች ተያዙ በላብራቶሪ ማረጋገጥ ተችሏል በክልሉ በቫይረሱ ከተያዙት ዘጠና በመቶ የሚሆኑ ሰዎች ምልክት የማያሳዩ በመሆኑ ለህብረተሰቡ መዘናጋት ምክንያት ሆኗል ብለዋል ሆኖም ህብረተሰቡ ይህን የተዛባ ግንዛቤ በመተው ጥንቃቄ ማድረግ እንዳለበት አሳስበዋል። በአማራ ክልል የዛሬውን ሪፖርት ሳይጨምር የተወሰዱ ናሙናዎች ብዛት ከሰባ ሺህ በላይ ሲሆን ከነዚህ ውስጥ አንድ ሺ አንድ መቶ ዘጠና አምስቱ ቫይረሱ ተገኝቶባቸዋል። ከአምስት መቶ በላይ የሚሆኑ ሰዎች ደግሞ አገግመዋል። አስራ አምስት ሰዎች ህይወት ማለፉን ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ውስጥ ባለፉት 24 ሰዓታት ውስጥ በተለያዩ አካባቢዎች በተከሰቱ እና የአልሸባብ ድርጊት ነው በተባሉ ጥቃቶች ቢያንስ 22 ሰዎች መገደላቸውን የሀገሪቱ ባለስልጣናት ገለጹ። ከኬንያ ድንበር አቅራቢያ በምትገኘው ጌዶ ክፍለ ግዛት ቤሌድ ሃዋ የምትባል ከተማ ዛሬ ከቀትር በኋላ በአንድ ምግብ ቤት በደረሰ ፍንዳታ ቢያንስ ስድስት ሰዎች ሲገደሉ ሌሎች ስምንት ሰዎች ቆስለዋል። ከባይዶዋ 30 ኪሎ ሜትር ርቀት ላይ በምትገኝ ጉፍጉዱድ የምትባል ከተማ ደግሞ አራት ሰዎች በአልሸባብ ጥቃት መገደላቸው ተጠቁመዋል። ከሞቱት መካከል አንድ የወረዳ አስተዳደር ባለስልጣንና አንድ ፖሊስ እንዳሉበት ነው የተመለከተው። ባለስልጣናት ለቪኦኤ የሶማልኛ አገልግሎት እንደገለጹት የአልሸባብ ታታቂዎች ከተማዋ የሚገኘውን የጦር ሰራዊት ካምፕ ላይ መኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ካፈነዱ በኋላ ካምፑን ጥሰው ወረውታል። በመጀመሪያው ጥቃት ሁለት ወታደሮች መገደላቸውን የደህንነት ባለስልጣናት ገልጸዋል። የመንግስቱ ኃይሎች የመልሶ ማጥቃት እርምጃ ወስደው ካምፑን መልሰው መቆጣጠራቸው ተገልጿል። ለጥቃቱ አልሸባብ ኃላፊ ነኝ ብሏል። በትናንትናው በዋና ከተማዋ ሞቃዲሾ በብዙዎች በሚዘወተረው ሊዶ የባህር ዳርቻ ላይ በሚገኝ ሆቴል በተፈጸመው ጥቃት የሞቱ ሰዎች ቁጥር 15 እንደደረሰ ነው የተዘገበው። የተጎዱት 18 ደርሰዋል። ትናንትና እሁድ የተፈጸመውን ጥቃትና ለሰዓታት የቀጠለውን እገታ የፈጸምኩ ኔ ነኝ ሲል ጽንፈኛ ታጣቂው ቡድን አልሸባብ ኃላፊነት ወስዷል። የሶማሊያ ባለስልጣናትና እማኞች ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል እንዳሉት ትናንት ምሽት አስራ ሁለት ሰዓት ገደማ ላይ ባህር ዳርቻው ላይ በሚገኘው ኢሊት ሆቴል ደጃፍ ፈንጂ የተጫነ የአጥፍቶ ጠፊ መኪና ከፈነዳ በኋላ ወዲያውኑ አራት ታጣቂዎች ሆቴሉ ገብተው ወረውታል። ከዚያም የጸጥታ ኃይሎች ወዲያውኑ ደርሰዋል። የሶማሊያ የማስታወቂያ ሚኒስቴር ቃል አቀባይ እንዳሉት አራቱም አጥቂዎች ተገለዋል። የጸጥታ ኃይሎቹ ወደ ሁለት መቶ በላይ የሚሆኑ የሆቴሉን እንግዶችና ባለቤቱን ከጥቃቱ ሊያተርፉ እንደቻሉ ነው በቃል አቀባዩ የገለጹት። ባለቤቱ ቀድሞ የመንግስት ሚኒስትር የነበሩና አሁን የምክር ቤት አባል የሆኑ አብዱላሂ ሞሐመድ ኑር የተባሉ መሆናቸው ተጠቁመዋል። በዓለም ዙሪያ የኮቪድ-19 ወረርሽኝ ዜና ደግሞ ህንድ ከበሽታው ሳቢያ የሞቱባት ሰዎች ቁጥር ከ50 ሺህ ማለፉን ዛሬ አስታውቃለች። ዛሬ ብቻ ከ900 የሚበልጡ ሰዎች ለህልፈት መዳረጋቸውን ነው የገለጸችው። ህንድ በዚሁ አሃዝ ከዩናይትድ ስቴትስ፣ ብራዚልና ሜክሲኮ ቀጥላ ከዓለም አራተኝነቱን ይዛለች። በአንድ መቶ ቀናት ውስጥ አንድም የሚታወቅ የኮሮና ቫይረስ ተጋላጭ ሳይመዘገቡባት የቆየችው ኒውዚላንድ አዲስ ተያዦች መከሰታቸውን ተከትሎ ለቀጣይ ወር ታቅዶ የነበረውን ምርጫ አዘግይተዋለች። ምርጫዎቹ እንደ አውሮፓውያን አቆጣጠር ጥቅምት አስራ ሰባት ቀን እንደሚካሄዱና ከዚያ በኋላ ግን እንደማይዘገዩ ጠቅላይ ሚኒስትሯ ጃሲንዳ አርደን አስታውቀዋል። የኮሮና ቫይረስ ስርጭትን በመቀነስ ረገድ ከፍተኛ ስኬት አስመዝግባ የቆየችው ደቡብ ኮሪያም ዋና ከተማዋ ሶል ላይ የተከሰተውን አዲስ የቫይረስ መዛመት ለመቆጣጠር የጤና ባለስልጣናቷ እየተንቀሳቀሱ ናቸው። ጃፓን በኮቪድ-19 ምክንያት ኢኮኖሚዋ ከሚያዚያ እስከ ሰኔ በነበረው ጊዜ በ27 ነጥብ 8 ከመቶ ማሽቆልቆሉን ይፋ አድርጋለች። በዩናይትድ ስቴትስ ለኮሮና ቫይረስ ተጋልጠው ታመው ያገገሙ ሰዎች ሰውነታቸው እስከ አንድ አመት ያህል ቫይረሱን የመቋቋም አቅም ሊያዳብር እንደሚችል አንድ የበሽታዎች ኤክስፐርት መናገራቸው ተሰማ። የቀድሞ የምግብና የመድኃኒት አስተዳደር ባለስልጣን የነበሩት ዶክተር ስካት ጋትሊብ በሲቢኤስ ቴሌቪዥን ፌስ ደ ኔሽን ፕሮግራም ትናንት ቀርበው ነበር። የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ያወጣውን ኮቪድ-19 ይዟቸው ያገገሙ ሰዎች በእርግጠኝነት ለሶስት ወር ቫይረሱን መቋቋም ይችላሉ በሚለው አዲስ ጥናት ዙሪያ ውይይት አድርገዋል። ከስድስት እስከ አስራ ሁለት ወር የቫይረሱን መቋቋም አቅም ሊኖራቸው ይችላል። ይሄ እንደየሰው ይለያያል ሲሉ ተደምጠዋል። ለማናቸውም በእርግጠኝነት መቋቋም መቻሉን በጥናት ሲዲሲ ማረጋገጡ መልካም ዜና ነው ብለዋል። አያይዘውም በሽታው ኖቨል ወይም አዲሱ ኮሮና ቫይረስ የተባለው ያለ ምክንያት አይደለም ሐኪሞች የማያውቁት ብዙ ነገር አሁንም ስላለ ነው ሲሉ አሳስበዋል። በዩናይትድ ስቴትስ እስካሁን በኮቪድ-19 ምክንያት ለህልፈት የተዳረጉ ሰዎች ቁጥር ከ170 ሺህ አሻቅቧል። የዋሽንግተን ዩኒቨርሲቲ የጤና መረጃ ኢንስቲትዩት ኤክስፐርቶች ይህ አሀዝ እንደ አውሮፓውያን አቆጣጠር በመስከረም አንድ 186 ሺ ድረስ ሊያሻቅብ ይችላል ብሏል። ታህሳስ ወይም ዲሴምበር አንድ ሲደረስ ከ390 3 ሺህ ሊያልፍ እንደሚችልም ኤክስፐርቶቹ ተንብየዋል። በቤላሩስ የተቃዋሚ ፖለቲካ መሪዋ ስቪያትላና ስካኑስኪያ ለመሪነት ዝግጁ ነኝ ሲሉ ተናገሩ። በሀገሪቱ ለረጅም ጊዜ በትረ ስልጣኑን ይዘው የቆዩት ፕሬዚደንት አሌክሳንደር ሉካሼንኮ በምርጫው አሸነፉ ተብሎ መታወጁ በቀሰቀሰው ጭቅጭቅ ግዙፍ የተቃውሞ እንቅስቃሴ እንደ እንደተቀጣጠለ ነው። ሉካሼንኮ ምርጫ እንደገና ይካሄድ የሚባለውን አልቀበልም ሲሉ ዛሬ አስታውቀዋል። ይሁን እንጂ ስልጣን ለማጋራት ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ያም ሆኖ በጎዳና ተቃውሞ ግፊት አይደለም የማደርገው ማለታቸው ታውቋል። ተቀናቃኛቸው ከሊቱዌንያ ባስተላለፉት መልእክት የሀገሪቱ የጦር ሰራዊት ተቃዋሚ ሰልፈኛውን እንዲቀላቀል ጥሪ ያሰምተዋል። ትናንት እሁድ ቤላሩስ ዋና ከተማ ሚንስክ ላይ ሁለት መቶ ሺህ ሰዎች ሰልፍ ማካሄዳቸው ታውቋል። የሉካሼንኮ ደጋፊዎችም ሰልፍ ቢያካሂዱም ቁጥሩ ከተቃዋሚዎቹ እጅግ ያነሰ እንደነበረ ነው የተገለጸው። በመጨረሻም የዩናይትድ ስቴትስ የዲሞክራቲክ ፓርቲው ብሔራዊ ጉባኤ ዛሬ ይጀመራል። የጉባኤው የፓርቲ ተወካዮችና ተናጋሪዎች ከያሉበት ሆነው በቪዲዮ አማካይነት የሚያካሂዱት ብሔራዊ የፓርቲ ጉባኤ አንድ ዓላማ አንግቦ ለአራት ቀናት ይዘልቃል። ያም በህዳሩ ምርጫ የቀድሞ ምክትል ፕሬዚደንት ጆ ባይደን ፕሬዚደንት ዶናልድ ትራምፕን እንዲያሸንፉ መርዳት ነው። ታዋቂ የፓርቲው ከዋክብት ፕሬዚደንቶች ባራክ ኦባማና ቢል ክሊንተን እንዲሁም ያለፈው ምርጫ የፓርቲው እጩ ሂለሪ ክሊንተንን ጨምሮ ብዙዎች ስለ ሰባ ሰባት አመቱ ጆ ባይደን ና ለምክትል ፕሬዝደንትነት ስለመረጧቸው የመጀመሪያዊቱ ጥቁር ሴት ሴኔተር ካምላ ሀሪስ ታሪክና ክንዋኔዎች በአድናቆት ሊናገሩ መዘጋጀታቸው ተገልጿል። በእቅዱ መሰረት ጆ ባይደን ሐሙስ ማታ ነው የፓርቲያቸውን ፕሬዝዳንታዊ እጩነት የሚቀበሉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 11 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አቶ የአምሐሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ተቋርጦ የነበረውን በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ሲደረግ የቆየውን ድርድር ለመቀጠል ኢትዮጵያ ግብጽና ሱዳን በትላንትናው እለት ተስማሙ። ድርድሩ ከነገ ጀምሮ እስከ አርብ ድረስ ለመካሄድ እቅድ ተይዞለታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ስለ ሁኔታው አጠር ያለ ማብራሪያ ሰጥተውናል። ቀጥሎ ይቀርባል። በኢትዮጵያ ታላቁ የህዳሴ ግድብ ዙሪያ ኢትዮጵያ፣ ግብጽና ሱዳን ሐምሌ 27 2012 ዓ ም ጀምረውት በማግስቱ ያቋረጡትን ድርድር በድጋሚ ለመቀጠል ተስማምተው በትላንትና እለት በስምምነት መጀመራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ተናገሩ። በትላንትና ከሰዓት በኋላ የነበረው ውይይት የሶስቱ ሀገሮች የውጭ ጉዳይ ሚኒስትሮችና የውሃ ሚኒስትሮች ሰዎች በደቡብ አፍሪካ የውጭ ጉዳይ ሚኒስቴር አማካኝነት ያደረጉት ግንኙነት ነው። በዋናነት ትላንት የነበረው ውይይት ተቋርጦ የነበረውን የሶስትዮሽ ድርድር መቀጠል ላይ ነው። በዚህም ላይ ተስማምቷል። ትላንትና ማለት ትላንት ዋናው ነገር ውይይቱን እንደገና ከቆመበት ለመጀመር ያደረጉት ስምምነት ነው። የሶስቱም ሀገሮች ማለት ነው። ይሄ ውይይት ቀደም ሲል ተቋርጦ ከነበረበት በነገ ለት ይቀጥላል ማለት ነው። ዛሬ እንዳጋጣሚ ውይይት አልነበረም። ትላንትና ዕለት በኢንተርኔት ላይ በተደረገ የርቀት ስብሰባ ወይም ቨርቹዋል ሚቲንግ የሶስቱ ሀገሮች ተደራዳሪዎች ውይይቱን ለመቀጠል የተስማሙበትን የመጀመሪያ ቀን ስብሰባ ማካሄዳቸውን አምባሳደር ዲና ገልጸዋል። ከዚህ ቀደም ውይይቱ የተቋረጠበትን ምክንያት ደግሞ ያስታውሳሉ። ኢትዮጵያ በውሃ ሙሌት ላይ ያቀረበችውን ፕሮፖዛል እናጥናው ጊዜ ውስደን እሚለው ስላሉ ነው። በሱዳን በኩል ነበር ይሄ የተባለው። ብሶችም ይህን ስለደገፉ እኛም ይሄ ክፋት የለውም ውይይት በሚል ጊዜ የተሰጣቸው የተቋረጠ በዛ ምክንያት ነው። አሁን እሱን አይተው እንግዲህ ለመቀጠል ውይይቱን ለመቀጠል ከነበረበት ለመቀጠል ተስማምቶ ነው የመጡት ማለት ነው። እስከ መቼ ይቀጥላል? አሁን እንግዲህ እንዳሉት ነገ ነው ጀመረውና ለምን ያህል ቀን ይቀጥላል? የምታውቁት ነገር አለ? ያስቀመጣችሁት የጊዜ ሰሌዳ አለ? ብዙ ጊዜ ውይይት ከተጀመረ በኋላ በቀን መወሰን ይከብዳል። ነገር ግን አሁን ተንተቲቭ ላ የተቀመጠው እስከ I player back canada አንዳ ተስፋ እናደርጋለን፣ የውይይቱ ይቀጥላል፣ ከዛ የሚደርሱበትን ነገር እናያለን። ማለት አስበውበት ከመጡ በኋላ የውሃ ሙሌቱን በተመለከተ የሰጡት ፍንጭ አለ። አሁን ውይይቱ አይተገባም፣ ይሄ ወደ ውይይቱ ሲገባ እንግዲህ ተነጋግረውበት ተወያይተውበት የሚወሰን ነው። ምን አቋም ይዞ እንደመጡ ይሄ እንግዲህ ውይይቱ ውስጥ ሲገባ ነው። ትላንትና እንወያ የሚል ብቻ ሳምንት ነው የነበረው። የውይይትን አስፈላጊነት ነው ያቀረቡት። ሁሉም ወገኖች እንግዲህ የደቡብ አፍሪካ ፕሮፖዛል ነበር። በዋናነት ይህንን ሶስቱ መሆኑን ተቀብለው ተለያዩት። ነገ እንግዲህ ወደ ጉዳዩ ይገባል ማለት ነው ወደ ለማገሩ ኢትዮጵያ ከዚህ ውይይት ምንድን ነው የምትጠብቀው? በዋናነት ይህንን ልዩነት በሰላም ማጠናቀቅ ነው። በሰላም ማጠናቀቅ ነው። በውይይት ማጠናቀቅ ነው። ሁሉም ተጠቃሚ የሚሆንበትን ሁልጊዜም ስንለው የነበረው አይነት ነው። ምንም አዲስ አቋም ለውጥ የለም። በተቻለ መጠን የታችኞቹም አገሮች የማይጎዳ እኛም ተጠቃሚ የሚያደርግ ስምምነት ነው። በጣም አመሰግናለሁ። እግዜር ይስጥልኝ። አምባሳደር እንግዲህ ምናልባት ውይይቱ ከተጀመረ በኋላ አንኳር ጉዳዮችን የተመለከተ መረጃ ልናገኝ እንችላለን። ለአሁኑ ግን እግዜር ይስጥልኝ፣ አመሰግናለሁ። መልካም ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ገበታ ለሀገር የተሰኘው አዲስ ፕሮጀክት መጀመር በመጪዎቹ ሰላሳ አመታት አገሪቱን በአፍሪካ ህጉር በሀያልነት ከሚጠሩት የመጀመሪያዎቹ ሁለት ሀገሮች አንዷ እንድትሆን እንደሚሰራም ተናገሩ። ለኢትዮጵያውያንም ጥሪ ያቀረቡ ይለናል መለስካቸው አመሀ ከአዲስ አበባ ባጠናቀረው ዘገባ። ጠቅላይ ሚኒስትሩ ትናንት ረፋዱ ላይ በጽህፈት ቤታቸው የሚገኝ አንድ ሰፊ አዳራሽ ጥቂት ወጣት ከፍተኛ የሥራ ኃላፊዎች ያሏቸውን ሰብስበው የዕለቱን ስብሰባ ዓላማ መዘርዘር ጀምረዋል። አምና በዚሁ ተመሳሳይ የአመቱ ክፋይ ገበታ ለሸገር ብለው ከእነዚሁ የሥራ ኃላፊዎች ጋር የወሰኑትን አስታውሰዋል። እንደተባለውም በሸገር ፕሮጀክት በአንድ ዓመት ጊዜ ውስጥ የተከናወነውን ሥራ ቆጥረው ዘርዝረዋል። የእንጦጦ መናፈሻ፣ የሸገር መናፈሻ፣ የአንድነት ፓርክ፣ በፍጥነት ሥራ እየተከናወኑ ያሉትን የመስቀል አደባባይ ሥራ፣ የቦሌ ዓለም አቀፍ አውሮፕላን ማረፊያ እድሳትና የመሳሰሉትን አመልክተዋል። የዛሬው ደግሞ ከአዲስ አበባ ወጥቶ ለመላው ኢትዮጵያ የመጀመሪያው ተመሳሳይ ፕሮጀክት መሆኑ ነው። አሁን የተሰባሰብንበት ዋናው ዓላማ አምና በዚህ ጊዜ ገበታ ለሸገር ብለን ሀብት ሰብስበን ውጤታማ ስራዎች መስራት ስለቻል ዘንድሮ ገበታ ለሀገር ኦፊሸሊ ኮሚቴው ስራው የሚጀምርበት ቀን ዛሬ ይሆናል። የገበታ ለሀገር ዋነኛ ዓላማ የተለያዩ ባለድርሻ አካላት እውቀታቸውን ገንዘባቸውንና ጉልበታቸውን አዋጥተው ከአዲስ አበባ አሻገር በክልል ከተሞች ለቱሪስት መስህብ የሚሆን የስራ እድል የሚፈጠር የኖር ዚያችን የሚያዘምን የሚያሻሽል አዳዲስ ስራዎች መስራት ይቻላል። ዶክተር አብይ አህመድ በዚህ ንግግራቸው ኢትዮጵያን ማልማት የሚቻለው መንግስት በየአመቱ በሚመድበው በጀትና በመንግስት ስራ ብቻ እንደማይሆን በአጽኖት ገልጸዋል። የዜጎች ኢትዮጵያውያን ቅጥተኛ ተሳትፎ፣ የኢትዮጵያ ወዳጆች ድርሻ ከፍ ያለ ስፍራ አለው ይላሉ። በመንግስት በጀት በተለመደው የመንግስት አሰራር ብቻ ኢትዮጵያ መቀየር አይቻልም። የመንግስት በጀት እንደተጠበቀ ሆኖ ያንን በጀት ሳንነካ ተጨማሪ ጊዜ፣ ተጨማሪ ጉልበት፣ ተጨማሪ ሀብት በማፍሰስ ህዝባችንን በማስተባበር በጀቱ የማይሸፍናቸውን አዳዲስ ስራዎች በመስራት የምንማርበት እኛ የምንቀየርበት አካባቢ የምንቀየርበት ሀገር እንደሚቀየር እንደሚለወጥ የምናሳይበት ብዙ ወጣቶች ለመፍጠር የሚነቃቁበትን አውድ መፍጠር ይቻላል። በገበታ ለሀገር የተለያዩ የገቢ ማሰባሰቢያ ዘዴዎችን በመጠቀም እስከ ሶስት ቢሊዮን ብር ለማግኘት እቅድ እንዳለ የገለጹት ጠቅላይ ሚኒስትር ከዚህ ከፍ ያለውን አጋር አባላት ሊያበረክቱ እንደሚችሉ ካለው የተመክሮ ያላቸውን ጠንካራ ተስፋ ገልጸዋል። አክለውም በዚህ ፕሮጀክት ለማልማት በእቅድ የተያዙትን ሶስቱን ስፍራዎች ይፋ አድርገዋል። በሶስት ክልሎች አንዳንድ ስፍራ ተመርጠዋል። አንደኛው ጎርጎራ ነው። ጎርጎራ በጣና ሐይቅ የሚገኝ እጅግ ውብ የሆነ ቦታ ጎንደርና ባህር ዳርን የሚያማክል ጎርጎራን በተወሰነ ደረጃ በማዘመን ወደ ጎንደር ወደ ባህር ዳር የሚሉ ቱሪስቶች ተጨማሪ ማረፊያ እንዲኖራቸው የሚያስችል ጣናን ከጥቃት ለመከላከል የሚፈልጉ ኃይሎችም በርቀት ሳይሆን በቅርበት የጣናን አጠቃላይ ስፋት እና ሁኔታ ለመገንዘብ እድል የሚያገኙበት ተመራማሪዎች ለመመራመር የሚያርፉ ሰዎች ለማረፍ የሚጽፉ ሰዎች ለመጻፍ አሳቢያን ለማሰብ ምቹ የሆነ ከባቢ መፍጠር የሚያስችል በተፈጥሮ የተሰጠን አሁን የሰዎችን ተጨማሪ ጥረት የሚጠይቅ ቦታ ነው ጎርጎራ። አፈጣጠሩ በራሱ እጅግ ሳቢ የሆነ በተፈጥሮ ሁሉ ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል። የሁለተኛ የልማት ስፍራ ኢላማ ወደ ኦሮሚያ ክልል ይወስደናል። በአካባቢው ብዙ የልማት እንቅስቃሴ ስለማይታይ በዚህ ውትን ይህንን መስበር ይቻላል ያሉ ጠቅላይ ሚኒስትሩ ወንጪ በምዕራብና በደቡብ ምዕራብ ሸዋ መካከል የሚገኝ ሁለት ሀይቆች በአስር ኪሎ ሜትር ርቀት ውስጥ የሚገኙበት እጅግ ማራኪ የሆነ የተፈጥሮን ሙሉ የሆነ የመስጠትና የአርት ብቃት የሚያሳይ ተራራ ውሃ ያለው መጠነኛ ስራ በመስራት ከአዲስ አበባ በጣም ቅርብ ቦታ በመሆኑ ብዙ ሰዎች ቅዳሜና እሁድ እየወጡ ሊዝናኑበት የሚችሉ የአካባቢ ማህበረሰብም ስራ በማግኘት የስራ እድል በመፍጠር ኑሮው እንዲያሻሽል እድል የሚሰጥ የተሰጡንን ጸጋዎች የማየት እና የማበልጸግ አቅማችንም ልምምዱን ከፍ የሚያደርግ በአምቦ እና በወሊሶ መካከል ያለ ቦታ ሆኖ ብዙም በልማት ለውጥ ካላመጡ የሀገራችን ከባቢዎች አንዱ በመሆኑ ይሄን እንደ ኢንትሪ ፖይንት ወስድን ብንሰራ አምቦንም ወሊሶንም አካባቢውን በጠቅሉ ለማንሳት እድል የሚሰጥ ስለሆነ እጅግ ማራኪም ቦታ በመሆኑ እዚ ጋር ኢንቨስት የምናደርገው ማንኛውም ነገር ለሀገራችን በብዙ መልኩ የሚጠቅም ስለሆነ ሁለተኛው ምርጫችን ወንጪ ሆኗል። ወደ ደቡብ ክልል ደግሞ ወረድ ብለው የኮይሻ ፕሮጀክትን ይጠቅሳሉ። ኮይሻ በኮንታ ወረዳ የሚገኝ ወላይታን፣ ዳውሮን ከፕሮጀክት አንጻር ደግሞ ጊቤ ሶስትን እና የኮይሻን ፕሮጀክት አስተሳስሮ የያዘ ቦታ ነው። በተፈጥሮ በጣም የበለጸገ በዚያው ስፍራ እጅግ ትልቅ የሚባል ናሽናል ፓርክ ያለው ተራራማ እንዲሁም በግድቡ የሚገኝ ውሃ የኦሞን ተፋሰስ የያዘ በርካታ ዞኖችን ይዞ ለመነሳት የሚያስችል ኮይሻ ጀምረን ወደ ታች ኦሞን ተከትለን እስከ ጂንካ ድረስ ባለው ሰፋፊ ልማቶች ማካሄድ የሚያስችል አካባቢውን ሰብሰብ አድርጎ የሚያነሳ የኑሮ ዜን የሚያሻሽል እና በተፈጥሮ ያለንም ጸጋዎች ለመጠቀም እድል የሚሰጥ ቦታ ነው። የገበታ ለሀገር ፕሮጀክት የመነሻውና በጣም ትንሹ ክፍል ነው ሲሉ ጠቅላይ ሚኒስትር አብይ ያክላሉ። አሁን ባለው ውሱን ሀብት፣ ውሱን ማስፈጸም አቅም ለጊዜው የሚቻለው ይሄ ብቻ ስለሆነ እንጂ አክሱም፣ ጎንደር፣ ሱፍመር፣ ላሊበላና ከፋ ለቁጥር የሚታክቱ ሌሎችም የልማት ማዕከሎች እንደሚቀጥሉ አመልክተዋል። የዚህ ሁሉ ማጠንጠኛና ሙን ሾት የሀገሪቱ ፕሮጀክት ማለትም የሀገሪቱ እጅግ ከፍ ያለ በጣም አስቸጋሪ ፕሮጀክት ነው ያሉትንም እንዲህ ገልጸውታል። በ2050 የዛሬ 30 ዓመት ኢትዮጵያ በአፍሪካ ውስጥ ካሉ ሁለት ሀያላን ሀገራት በኢኮኖሚውም በወታደራዊም በዲፕሎማሲውም ሁለት ሀያላን ሀገራት አንዷ መሆን አለባት ነው በዓለም ስማቸው ከሚጠራ ከሀያ የነሱ ሀገሮች አንዷ መሆን አለባት እንችላለን። 30 ዓመት ቻይናን ቀይሯል። 30 ዓመት ኮሪያን ቀይሯል። 30 ዓመት ጃፓን ቀይሯል። እኛ መቀየር ስለምንችል በ2050 በፈረንጆች የዛሬ 30 ዓመት ቢያንስ በአፍሪካ ሁለት ሀያል ሲጠሩ አንዱ ሀገር መሆን አለባት። ለዚህ ዘዝርቅር ተዘጋጅቷል። በየጊዜው እየተነተን የምንሄድበት ጉዳይ ቢሆንም ይህንን ቪዥን ማሳካት አለብን። የዛሬ 10 ዓመት በ2030 በአፍሪካ ውስጥ ካሉ ከአምስት ጠንካራ ኢኮኖሚ ካላቸው ደህንነትን ከተዋጉ ራሳቸውን ለመለወጥ ብቃት ካላቸው ሀገሮች አንዷ ኢትዮጵያ መሆን አለባት። ይሄን ማሳካት አለብን። ይሄ የሚሳካው በጀመርነው መንገድ ነው። በመጨረሻም በዕለቱ የተሰበሰበ ኮሚቴ ለሶስት ተከፍሎ ሶስቱን ፕሮጀክቶች እንደሚመራ ገልጸው በየጊዜው ይህ ጠቅላል ተብሎ የተገለጸው እቅድ እንደሚዘረዘር ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እስካቸውን ላደረሰን ዘገባ እናመሰግናለን ወደ ተከታዩ ዘገባ እናልፋለን። የትግራይ ክልላዊ መንግስት ምርጫ አደርጋለሁ በሚል ሰበብ ወከባና እንግልት እየፈጸመብን ነው ሲሉ የወልቃይትና የጠገዴ ነዋሪዎች አቤቱታ አሰምተዋል። የክልሉ መንግስት እድሜያቸው ከአስራ አምስት እስከ አስራ ሰባት ያሉ ህጻናትን በግዳጅ ለጦርነት እየመለመለ ጎልማሶችን ደግሞ ለሰራዊቱ ድጋፍ የሚሆን ገንዘብና እህል አምጡ እያለ ያስጨንቃል የሚሉት ስሞታ አቅራቢዎች ፌዴራል መንግስቱ ይድረስልን ሲሉ ጥሪ ያሰምተዋል። የአማራ ብልጽግና ፓርቲ በወልቃይት ህዝብ ላይ የደረሰ ነው ያለውን ጥቃት ለማስቆም ፌዴራል መንግስቱ ጣልቃ መግባት አለበት ብሏል። የትግራይ ክልላዊ መንግስት ለአሜሪካ ድምጽ በሰጠው ምላሽ እየተፈጸመ ነው የተባለውን የሰብአዊ መብት ጥሰት አስተባብሏል። አስቴር ምስጋናው ዝርዝሩን ይዛለች። ስማቸው እንዲጠቀስ ያልፈለጉ የወልቃይት ነዋሪ ህወሀት ክልላዊ ምርጫ ለማድረግ በመዘጋጀቱ በአካባቢው ነዋሪዎች ላይ አፈና እያካሄደ መሆኑን ከተናገሩት አንዱ ናቸው። ፌዴራል ደረጃ ባለው ወረርሽ የመሰራት ምርጫ አይደረግም ተብሏል። እሰየው ብለናል። እኛ አማራ ነች ቤ አስፈላሽ ኮሚሴዋ የሚደግፍ አማራ ነች ቤ ወይም ደግሞ የብልጽግና ፓርቲ እደግፋለ እንዲል አካል ካለ ከዚህ ቦታ ለቆ ይውጣ ተባለባቸው ወልደን ባደግንበት ሀገር ለቀን እንድንወጣ ከሌላ ቦታ በመጡ ሰዎች በአስፈራሪ አዳዛቻ እየደረሰብን ነው። ለምሳሌ ለስራ ብሎ የወጣ ከወልቃይት ወደ ሁመራ ሄደ አንድ ባለሀብት ከነበረ ከወልቃይት ሌሊት አስረውታል። ወጣት ባልታወቀ ምክንያት ፖሊሶች አልጋት ተያይዛበት ሆቴል ትፈለጋለህ ተብሎ ሚኒስቴር የተሰጪ እንደሚናገሩት ከ15 እስከ 17 የእድሜ ክልል ውስጥ ያሉ ታዳጊዎችን ሳይቀር በግዳጅ ለጦርነት እያዘጋጀ ነው። ገበያ ነዋሪ ነኝ ያሉት አቶ ሰጠኝ ነጋ ተመሳሳይ እንግልት እንደደረሰባቸው ተናግረዋል። በተለያየ መንገድ አንተ ነፍሰኛ ነ፣ አንተ ትምክህተኛ ነ፣ አንተ የወልቃይት ጠገድ ያስመላሽ ኮሚቴ አባል ነ፣ አንተ የለውጥ ደጋፊ ብልጽግና አባል ነ ሰሩ እያሳደዱ ነው ያለው። አሁን በቅርብ ጊዜ ከአስራ ሰባት ሐምሌ ጀምሮ በተለይ እስካሁን ባለው ከባድ በዘመቻ መልክ በወልቃይትም በጠገድም በቃፍታም ስርዓትና የመግፈፍ እንቅስቃሴ ነው ያለው። ለምሳሌ ያክል አሁን በማክሰኞ ገበያ ጌታውን ጥላሁን የሚባል ወስለገሰ ጋንሽ አካባቢ ገብርኤላዊ ደረጃው ያዘዘው የተባሉ ባለሀብቶች እና ወጣቶች በቁጥጥር ስር አድርገዋቸዋል። ብዙዎችም በዚህ ሳምንት ከፖሊስ አባላትን ከወረዳ አመራርን ያን ጉዳይ ከመታሰን በሌሊት በጨለማ በህዝቡ ትብብር መለጡም አሉ። ፌዴራል መንግስቱን ይህን ተገንዝቦ አፋጣኝ መልስ ቢሰጥና መከላከያ ሰራዊትን ከጥፋት ቢታደገው የፌዴራል መንግስቱ አፋጣኝ መልስ ቢሰጥ እና ለህብረተሰቡ ቢታደግ የሚል ሀሳብ ነው ያለን። እኚህ አስተያየት ሰጭ እንደሚሉት በግዳጅ የገንዘብና የምግብ መዋጮ አምጡ እየተባለ በመሆኑ የፌዴራል መንግስቱ ሊታደጋቸው ይገባል ባይ ናቸው። ኮሾሮ ለስንቅ የሚሆን ድጋፍ ሊዘጋጅ በጫናም ቅስቀሳ እያደረጉ ናቸው ብር አዋቱ ይላሉ። በበጋ ጀምሮ ለበተለይ ለታጣቂው የግድ መነሻ ከመቶ ብር በላይ ታወጣለህ ለጸጥታ ማጠናከሪያ ለቀለብ ለምናምን እየተባለ አሁን ደግሞ ደረቅ እንጀራ እንዲዘጋጅ። የወልቃይት የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በበኩላቸው ሕዝቡ በከፍተኛ ስቃይ ውስጥ መሆኑን ለፌዴራል መንግስት በተደጋጋሚ መግለጻቸውን ይናገራሉ። በአካባቢ ባለው ወከባ ከምርጫ ተከትሎ አንድ ሀገር ያለ መንግስት እያለ ዚህ ማህበረሰብ እንዴት መንግስት ሊደርስለትም ህውሀት ከዚያ በፊት በብቸኝነት ይዞ ያን ማህበረሰብ ያጠፋው እንዳይበቃ አሁን በሚያስፈልግም ሰዓት እኛ ማንነት በመጠየቃችን ምክንያት ይህን ማህበረሰብ እየተለየ እንዴት አሁንም ሊገደሉ ይችላል? ምርጫ መሰረት ተደርጎ ምርጫ የሚቃወሙ ናቸው ፣ ብልጽግና የሚደግፉ ናቸው በሚል የወልቃይት ጠገዴ ወሰንና ማንነት ደጋፊዎች ናቸው በሚል ምክንያት እንዴት አሁንም እንዲታሰሩ፣ ሊገደሉ ይችላሉ? እንዲሁ እኛም ለመንግስትም፣ ለተለያዩ ተቋማትና በደብዳቤ አስገብተናል። ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አገኘው ተሻገር ሰሞኑን በሰጡት መግለጫ ህወሀት በወልቃይትና በጠገዴ ህዝቦች ላይ እያደረሰ ያለውን ግፍ ማስቆም የፌዴራል መንግስቱ ኃላፊነት ነው ብለዋል። የራያና የወልቃይት ህዝቦች ምርጫውን አልደግፍም በማለታቸው እየተሰደዱ ተፈናቃዮች እያስተናገዱ ነው። በአሁኑ ሰት ይህን የፌዴራል መንግስት አልባ ጎዞ ማስተካከል መቻል አለበት። ከዛዎች የትግራይ ክልል ማርጫ ስራ አካሄዶ ሆነ ከትግራይ ህዝብ ጋር አብረን በሰላም መኖር ነው። የትግራይ ህዝብ ወንድማችን ነው። እኛም ሆነ ቲፒኤልፍ የአማራንና የትግራይን ህዝብ ልንነጣጥለው አንችልም። በባህል በወግ ብድን በሃይማኖት የተሳሰረ ህዝብ ነው። ልናዋጋው አንችልም። የትግራይ ክልላዊ መንግስት የቀረቡበትን ወንጀላዎች ሁሉ አስተባብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሊያካሳ ለአሜሪካ ድምጽ ሲናገሩ በአካባቢ ምንም አይነት የተለየ ነገር እንደሌለ ነው ያብራሩት። በዚህ ምርጫው የማንም ይሄም አይደለም፣ የህዝቡ ውሳኔ ነው። እና ደረጃ በምርጫው ላይ ጫና እየደረሰብን ነው የሚል አካል በትግራይ ክልል ይኖራል ብሎ መገመት በጣም አስቸጋሪ ነው። የሚለው የወሰንና የማንነት ጥያቄ ያለው በትግራይ ክልል ላይ ያለው የወልቃይትና ራያ አካባቢዎች ነዋሪዎች እንደዛ ምት ጥያቄዎች እንደሌለባቸው በተደጋጋሚ ተናግረናል። ምክንያቱም

ፍላጎት ካላቸውም አካላት ካልሆነ በስተቀር ህዝቡ ዋነኝነት የማንነት ጥያቄ እንደሌለው አስረግጠን በተደጋጋሚ ይገልጠናል። በግዳጅ ለጦርነት ይመለመላሉ ስለተባሉ ታዳጊዎችና ስለ መዋጮም ተከታዩን ብለዋል ወይዘሮ ሊያ በጸጥታ መዋቅሯችን የተለያዩ የድጋፍ ትኖች አሁን የተጀመረ አይደለም። ከዚህ ቀደምም የተለያዩ ልማታዊ ባለሀብቶች፣ ወጣቶች፣ ሴቶች፣ የተለያዩ አደረጃጀቶች እነዚህ የጸጥታ መዋቅሩን እንዲጠናከር ና ህዝቡ ይበልጥ ፈጥታውን እንዲከበርለትና እንዲያስከበርለት ስለሚፈልግ ካለው እሱን አቋም የተነሳ ከሆነ በስተቀር ሌላ ፍላጎት እንዳልሆነ መገንዘብ ተገቢ ይመስለኛል። በጉዳዩ ዙሪያ ከፌዴራል መንግስቱ ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም፤ እንደተሳካ እመለስበታለሁ። የወልቃይ ጠገዴ የወሰንና የማንነት ጥያቄ መነሳት የጀመረው ገና ከኢህአዴግ ውልደት ጊዜ ጀምሮ መሆኑን ያነጋግርኳቸው ነዋሪዎች ይጠቅሳሉ። ህወሀት እንዲህ እንዳሁኑ የማዕከላዊ መንግስት ስልጣን ከማጣቱ በፊት ጥያቄውን ለማፋን በወልቃይ ጠገዴ ተወላጆች ላይ ከፍተኛ የሰብአዊ መብት ጥሰት ማድረሱንም ያስታውሳሉ። የአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናው የዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሀሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ አስተያየቶቻችሁ ንም ተካፍሉን በእጅ ስልካችሁ ቪኦኤ ዶት ሆም ዶት ሞቢል ላይም ስርጭቶቻችንን ታገኛላችሁ። እስከ ምሽቱ አራት ሰዓት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ጋዜጠኛ ነው እየተባለ የሚዘገብለት በእስር ላይ የሚገኘው ኬንያዊ ያሲን ጁማ የተያያዘው በአቶ ጀዋር መሐመድ መኖሪያ ቤት እንደሆነና ሙያውም ጋዜጠኝነት እንዳልሆነ አቃቤ ሕግ አስታወቀ። የተጠርጣሪው ጠበቃም ደንበኛቸው ለፍርድ ቤት የሰጠውን ቃል ጠቅሰው አቶ ያሲን የኢንፎርሜሽን ቴክኖሎጂ ባለሙያ እንደሆነ ለቪኦኤ ገልጸዋል። ከስር እንዲፈታም ጠቅላይ አቃቤ ሕግ መወሰኑ ታውቋል። መለስካቸው አመሃ ዝርዝር ዘገባ አለው። ከድምፃዊ ሃጫሉ ሁንዴሳ ግድያ በኋላ በተፈጠረው ሁኔታና በደረሰ ጉዳት እጃቸው አለበት በማለት ፖሊስ በጥርጣሬ ከያዛቸው ሰዎች መካከል ኬንያዊው ያሲን ጁማ አንዱ ነው። ተጠርጣሪውን በተመለከተ የሚወጡት የመገናኛ ብዙኃን ዘገባዎች የሚያሳዩት ኬንያዊው ከጋዜጠኞች ጋር በመስራት ላይ እንዳለ እንደተያዘ፣ መንግስትን የሚቃወሙ ሰልፎች ሲዘግብ በፖሊስ አላግባብ እንደተያዘ ነበረ። ይሁንና ተጠርጣሪ ራሱ በጠበቃው ለአቶ ከድር ቡሎ ለፍርድ ቤት እንዲያስረዱለት በጽሁፍ የሰጣቸውን ቃል ለቪኦኤ በንባብ ሰጥተዋል። ወደ ኢትዮጵያ የመጣሁት ፊልም ዶክመንተሪ ሰራተኛ ሆኜ ነው። በጠቅላይ ሚኒስትሩ የተደገፈው ፕሮጀክት ማለትም በኦሮሚያ ሁለተኛ ደረጃ ትምህርት ቤት የሚደረገውን የኦንላይን ትምህርት አሰጣጥ ለመቅረጽ ነው። ያ ዶክመንተሪ በኦቤን በኦዳ የሚታይ ነው። ኬንያዊ ያሲን ጁማ ወጣቱ ጃዋር መሀመድ መኖሪያ ቤት የሄደበት ጊዜና ምክንያቱ እስከዛሬ ይዘገብ የነበረውን የሚያፈርስ ይመስላል። ወደ ጆዋር መሐመድ ቤት የሄድኩት ኢንተርቪው ላደርገው ነው። ይህ በአምነስቲ ኢንተርናሽናል በሁማን ራይት ዋችም ተገልጿል። ከዚያ ከሶስት ቀን በኋላ ነው የታሰርኩት። ተጠርጣሪ የሲንጁማም ሆነ ጠበቃዎቹ ከዘር በእጅጉ የሚካወኙት ድርጊት ግን ፖሊስ በተረተረበት የወንጀል ድርጊት ፍርድ ቤት ካቀረቡ በኋላ እና በተሰጠው ምርመራ ጊዜ የሠራውን ስራ ለፍርድ ቤቱ አቅርቦት ፍርድ ቤቱ በተጠርጣሪ የያስ መብት ተከብሮ እንዲፈታ ትእዛዝ ሰጥቶ ያለ ፖሊስ አልፈታም ማለቱ ነው። ቪኦኤ ይህም በተመለከተ በጠቅላይ አቃቢ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተሮች ዳይሬክተር አቶ ፈቃዱ ጸጋም ጠይቋቸው ነበረ። ጥቆማ ደርሶሆን ትእዛዝ ሰጠንበታል ተታ ብለናቸው። በራሳችን በኩል ዓለም አቀፍ ድርጅቶች በኩል ጥያቄ ሲቀርብልን ማየት ነበረብን አለ ወይ ከዚህ አይነት ውሳኔ የተወሰንና ያልተፈጸመ የሚል እኛ የ ነው ፌደራል ፖሊስ በጠየቀው መዝገብ ላይ በዋስ ተለቆ ከዛ ከለቀቁት በኋላ ሌላ አዲስ ፖሊስ ፈልጋል ተብሎ ቁጥጥር ስር መዋሉን አይተናል። በፌደራል ፖሊስ መዝገብ ላይ ጋዜጠኛ በሚል አይታወቅም። ሲጀመር የአይቲ ባለሙያ ነኝ ብሎ ያስመዘገበው ሌላው ጋዜጠኛ ነው እያለ ይዘግባል። እሱ ለራሱ ለመርማሪው አካል የሰጠው ጋዜጠኛ ነኝ ብሎ ቃሉን ያልሰጠ የአይቲ ባለሙያ ነኝ ብሎ ነው ቃሉን የሰጠው። ሲያዙን ጭምር አቋለሁ በአጋጣሚ ከአቶ ጀዋር ቤት ሲያ የአይቲ ባለሙያ ነኝ ብሎ ነው አካባቢ ግን በአጋጣሚ ብርበራው ላይ ነበረ። በዛ ቤት ውስጥ ከሳተላይት እቃዎች ጋር በተገናኘ የሚጠረጠሩ ነገሮች ስለነበሩ ያንን አሲስት ያደርጋል ብሎ ነው ቁጥጥር ስር የዋለው። ጋዜጠኝነቱ ኋላ ላይ መጣ። ነው ለመደበቅ እንደፈለገ ያው እሱ ነው የሚያውቀው። ግን ይሄ ጥቆማ ከደረሰን በኋላ እንዲለቀቅ ሲሰጥ በኮቪድ ተደርድሮ ነው። ያለ ኮቪድ የት ወጥቶ ሊቆየ የሚለው ከኤምባሲ ጋር ድርድር ተደርጎ እምባሱ እንዲያመቻችለት ና እንዲጠቆ ተከተ ተሰጥቷል። አቶ ፍቃዱ ጽጋ ስለ ተጠር ታሪ ሙያ ጋዜጠኛ መሆን ወይም አለመሆኑ የሚያስረዳ ምስክር በእጃቸው ነር እንደሆን ጠይቅያቸዋለሁ። እኛ ጋር የነገረ መጀመሪያ ስን ይዘ ኦዳ ኦሮሞ ዴቨሎመንት አሶሲሽን ነው ያመጣኝ፣ አይቲ ባለሙያ ነኝ የሚል ነገር አነሳ ትምህርት ቤቶች ላይ አንዳንድ የአይቲ ዝርጋታዎች የሚሰሩባቸው ቦታዎች ስላገዝ ነው ይህ ነገር ነበር ያነሳው። ከሚዚ ቦታ ተገኘ ሰውዬ እዛ ቤት ውስጥ ይሰራል የተባሉ ከአይቲ ጋር የሚገናኙ ከቴክኖሎጂ ስራዎች ጋር የሚገናኙ ወንጀል ስራዎች ጥርጥር ስለነበረ እሱም እጅ ይኖርበት ይሆናል። ዋሴን ዜና በእርግጥ በጋዜጠኝነት ሙያ በኢትዮጵያ ውስጥ ሰርተው ሆ ለማወቅ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተርን ዶክተር ጌታቸው ድንቁን አናግረናል። ይህን ሰው በተመለ እኛም ማጣራት አድርገን ነበር። ጋዜጠኛ ነው የሚለውን ከመገናኛ ብዙኃን ዘገባዎች እንደሰማን ሀገር ጋዜጠኞች እኛ ጋር አክሬዲቴሽን የእውቅና ምዝገባ ይደረግላቸዋል። ከዛም ደግሞ ጊዜያዊ ፈቃድ የሚሰጣቸው እኛ ጋር ነው እና እንደዛ ሆኖ እንደሆነ ብለን ማጣራት አድርገን በየትኛውም ጊዜ አሲን ጁማ የተባለው ሰው በጋዜጠኝነት ተመዝግቦ አይገኝም። በእኛ መሳሪ ታዲያ በእኛው ጋዜጠኛ በሙያው ለስራ በዚህ ሀገር ውስጥ ሲሰማራ ከእናንተ መስሪያ ቤት የግድ ፈቃድ ማግኘት አለበት? አዎ ግድ ሂደቶች አሉት፣ የቅደም ተከተሎች አሉት። በውጭ ጉዳይ በኩል መጥቶ ውጭ ሀገር ጋዜጠኛ ሆኖ እየሰራ እንደሆነ ጋዜጠኛው ከመጣበት ሀገር ካለ የኤምባሲ የእኛ ኤምባሲ ለውጭ ጉዳይ የሚላክ መልእክት አለ፣ ደብዳቤ እዛ ላይ ተመስርቶ ውጭ ጉዳይ ደግሞ ለእኛ ይልክልናል እና እሱን ሁሉ ማጣራት ካለ ሲደርስ በጋዜጠኝነት እውቅና ሰጠ ነው የጊዜ የስራ ፈቃድ መታወቂያ እንሰጠዋለን እና ይሄ ሰው በየትኛውም የዚህ አይነት ሂደት ውስጥ ያለፈ አይደለም። ስለዚህ ለየትኛው መገናኛ ብዙኃን ድርጅት እንደሚሰራም አታውቁም ማለት ነው። በዚህ አይነት ለየትኛው መገናኛ ብዙኃን ድርጅት እንደሚሰራ ማናቅም እዚህ ሀገር ከገባ በኋላ የጋዜጠኝነት ስራ ሙከራ አድርጎ ሲፒጂ የተባለው ለጋዜጠኞች መብት የቆመ ድርጅት ያሲን ጁማ የኢትዮጵያ መንግስት የጋዜጠኛ ስራውን ሲያከናውን እንዳሰረውና ከፍርድ ቤት ትእዛዝ ውጪ አሁንም በስር እንደያዘው በማተት በአስቸኳይ እንዲፈታ ጠይቋል። አምነስቲ ኢንተርናሽናልና ሂማን ራይትስ ዎች ያሲን ጁማን እንዴት ወደ አቶ ጀዋር መሐመድ ቤት እንደላኩት በሌላ ዝግጅት ለማቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የሚያስካቸውን ማህን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ምክንያት አልሆንም በሚል መሪ ቃል የምስራቅ ኢትዮጵያ አጎራባች ክልሎች የኮሮና ቫይረስን ለመከላከል የንቅናቄ ዘመቻ ጀምረዋል። በዚህ ዘመቻ በአገር አቀፍ ደረጃ ሁለት መቶ ሺህ ሰዎችን ለመመርመር የተያያዘውን ግን ለማሳካት ክልሎች የየራሳቸውን ግብ አስቀምጠው የተንቀሳቀሱ ናቸው። በአቀፍ ደረጃ ከነሐሴ አንድ ጀምሮ እየተካሄደ የሚገኘውን የማህበረሰብ አቀፍ ንቅናቄና ምርመራ በሶማሌ ክልልና በሐረሪ ክልል ነሐሴ ስድስት በድሬዶ አስተዳደር ደግሞ ነሐሴ ስምንት ቀን ተጀምሯል። አዲስ ቸኮል ተጨማሪ ያለው በኮምቦልቻ ኢንዱስትሪያል ፓርክ በኮንስትራክሽን እና በካልስ ምርት ውስጥ የተሰማሩት 58 ሰዎች በወሎ ዩኒቨርሲቲ ኮምበልቻ ካምፓስ ለይቶ ማቆያ ውስጥ ከገቡ ዛሬ 14ኛ ቀናቸው ነው። ግለሰቦቹ ለአሜሪካ ድምጽ ሬዲዮ ባደረሱት ቅሬታ ቫይረሱ አለበት የተባለ ቻይናዊ አገግሞ ወደ ስራ ሲመለስ፣ ቫይረሱ የሌለብን እኛ ግን አላግባብ በለይቶ ማቆያ ውስጥ እንድንቆይ ተደርገናል ይላሉ እና ተጠርጣሪዎች ነን። ተገኘበት የተባለ አካል ቻይና ነው። በአሁኑ ሰዓት ስራ ጀምሮ ይገኛል። ነጻነት ተብሎ እኛ ሰባት ቀን ምናቶች ተመዳ ወርሰረኛ ቀና ምናምቸ የለን ንጆች ነን ነው ምንም የተገኘበት አካል የለም። ሀምሳ ስድስት ሰው እዚህ ቦታ ላይ የሚገኝ አለ እና በአስራ ሶስተኛ ቀናችን ሁለተኛ ሳምፕል እየወሰዱ ነው የጊዜን ያልተገኘበት አካል መውጣት ያለበት በሰባት ቀን ውስጥ ነው እናቋጥ ሁኔታችን ነው አስራ አራት ቀን ከዛም በላይ ልንቆይ የሚገባው። እንደ ቅሬታ አቅራቢዎቹ ናሙናቸው ተወስዶ ነጻ መሆናቸው ቢረጋገጥም አሁንም ከለይቶ ማቆያ አልወጡም። አላግባብ መቆይታቸው ለስነ ልቦና ልቦናና ጤና ችግር እንደጋረጋቸው አስተያየታቸው ላይ አካተዋል። እንቅልፍ እንኳን ተኝተን አናውቅም። እዚህ ጊዜ ስምና የሚያማቸው ልጆች አሉ፣ ነብሰ ጡሮች አሉ፣ ልጆች ያላቸው አሉ። በጣም ስለሚጨናነቁ ከመጨናነቃቸው የተነሳ በጣም ይወድቃሉ ማለት ነው። በቀን አምስት ስድስት ልጅ ይወድቃል። ሲጮሁ ነው የሚያድሩ። በሌላ በኩል ወደ ለይቶ ማቆያ መግባታቸውን ተከትሎ ቤተሰቦቻቸው ከስራ የተቀነሱባቸው እንዳሉ አመልክተዋል። መንግስትና ግለሰብ የቤት ኪራይ በቀነሱባት ሀገር ላይ ሰራተኛን ከሚተዳደርበት ስራ ማፈናቀል ሰብኣዊነት የጎደለው ተግባር ነው ሲሉ ተችተዋል። የዚህ ሰለባ ሆኛለሁ የሚሉ አስተያየት ሰጪ የኔህ ወደ ለይቶ ማቆያ መግባት እንደተሰማ እናቴና እህቴ፣ እናንተም ከእሷ ጋር ግንኙነት ይኖራችኋል በሚል ጥርጣሬ ብቻ ከስራ ተባረዋል ይላሉ።

አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሙት ሲዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሁኑ። በተከታዩ ዝግጅት ወደ ወሎ ንውሰዳችሁ ለኮሮና ቫይረስ ከተጋለጡ የኮምቦልቻ ኢንዱስትሪያል ፓርክ ሰራተኞች ጋር ንክኪ ነበራችሁ ተብለው ወደ ወሎ ዩኒቨርሲቲ ኮምቦልቻ ግቢ ለይቶ ማቆያ እንዲገቡ የተደረጉ ሀምሳ ስምንት ሰዎች አላግባብ ለረጅም ቀናት እንድንቆይ ተደርገናል የሚል ቅሬታ እያሰሙ ነው። ቫይረሱ ተገኝቶበታል የተባለው ሰው አገግሞ ወደ ስራ ሲመለስ እኛ ግን ባለንበት እንድንቆይ መደረጉ ለስነ ልቦናና ኢኮኖሚያዊ ችግር እየዳረገን ነው ብለዋል አቤቱታ አቅራቢዎቹ። የኮንደልቻ ጤና ጽህፈት ቤት ግን አገራዊውን መመሪያና ደንብ መሰረት አድርጎ እየሰራ መሆኑን አስታውቋል። መስፍን አራጌ ዝርዝር ዘገባ አለው። በኮምቦልቻ ኢንዱስትሪያል ፓርክ በኮንስትራክሽንና በካልስ ምርት ውስጥ የተሰማሩት ሀምሳ ስምንት ሰዎች በወሎ ዩኒቨርሲቲ ኮምቦልቻ ካምፓስ ለይቶ ማቆያ ውስጥ ከገቡ ዛሬ 14ተኛ ቀናቸው ነው። ግለሰቦቹ ለአሜሪካ ድምጽ ሬዲዮ ባደረሱት ቅሬታ ቫይረሱ አለበት የተባለው ቻይናዊ አገግሞ ወደ ስራ ሲመለስ ቫይረሱ የሌለብን እኛ ግን አላግባብ በለይቶ ማቆያ ውስጥ እንድንቆይ ተደርገናል ይላሉ። እኛ ተጠርጣሪዎች ነው። ተገኘበት የተባለ አካል ቻይና ነው። በአሁኑ ሰዓት ስራ ጀምሮ ይገኛል። ነጻነት ተብሎ እኛ ሰባተኛ ቀና ምናሰት ሰነባ ወሰረኛ ቀና ምናምቸ የለን ሁላችን ምንም የተገኘበት አካል የለም። ሀምሳ ስድስት ሰው እዚህ ቦታ ላይ የሚገኛለ እና አስራ ሶስተኛ ቀናችን ሁለተኛ ሳምፕል እየወሰዱ ነው። ንጌት የሆነ ያልተገኘበት አካል መውጣት ያለበት በሰባት ቀን ውስጥ ነው የሚያቋራጥ ሁታ ሲሆኑ አስራ አራት ቀን ከዛም በላይ ልንቆይ የሚገባው። እንደ ቅሬታ አቅራቢዎቹ ናሙናቸው ተወስዶ ነፃ መሆናቸው ቢረጋገጥም አሁንም ከለይቶ ማቆያ አልወጡም። አላግባብ መቆይታቸው ለስነ ልቦናና ጤና ችግር እንደዳረጋቸው አስተያየታቸው ላይ አካተዋል። እንቅልፍ እንኳን ተኝተን አናውቅም። እ የሚያ ጊዜ ስምና የሚያማቸው ልጆች አሉ፣ ነፍሰ ጡሮች አሉ፣ ልጆች ያላቸው አሉ። በጣም ስለሚጨናነቁ ከመጨናነቃቸው የተነሳ በጣም ይወድቃሉ ማለት ነው። በቀን አምስት ስድስት ልጅ ይወድቃል። ሲጮሁ ነው የሚያድሩ። በሌላ በኩል ወደ ለይቶ ማቆያ መግባታቸውን ተከትሎ ቤተሰቦቻቸው ከስራ የተቀነሱባቸው እንዳሉ አመልክተዋል። መንግሥትና ግለሰብ የቤት ኪራይ በቀነሱባት ሀገር ላይ ሰራተኛን ከሚተዳደርበት ስራ ማፈናቀል ሰብአዊነት የጎደለው ተግባር ነው ሲሉ ተችተዋል። የዚህ ሰለባ ሆኛል የሚሉ አስተያየት ሰጪ የኔህ ወደ ለይቶ ማቆያ መግባት እንደተሰማ እናቴና እህቴ እናንተም ከእሷ ጋር ግንኙነት ይኖራችኋል በሚል ጥርጣሬ ብቻ ከስራ ተባረዋል ይላሉ። እናቴና ሲሰረን ከስራ ቦታ ነን በኮረና ምክንያት ተጠርጥረ ሻና ልጅ ስለ ተጠረጠረ ከስራ ቦታ አገብን ብለያቸው አስለቀቋቸዋል። ከየት የስራ ቦታ ከሚጭቆሎ ከክሬቸር ቦታ በግል ስራ ነበር ተሰማርተው የነበሩት። ቤተሰቦ ከስራ በመታገዳቸው ያጋጠሞት ችግር ምንድን ነው? አሁን ዝመ ላይ ተቀመጡ። ደሞ ዝም አይታሰብላቸውም ዝም ብሎ ማለት ነው ተቀመጡ ቀሪዎቹን ከስራ ልንባረር እንችላለን የሚል ስጋት እንዳለባቸው ኢትዮጵያ። ዘገባው እናመሰግናለን። አድማጮች ዝግጅታችን ይቀጥላል። በተከታዩ ዘገባ ወደ ኤርትራ ንውሰዳችሁ። በኤርትራ ዝናብ ከፍተኛ ጉዳት ማድረሱ ተገለጸ። በተለያዩ የኤርትራ አካባቢዎች እየጣለ ያለው ከባድ የክረምት ዝናብ ባስከተለው ጎርፍና መጥለቅለቅ ወንዞች በመሙላታቸው በእርሻ መሰረተ ልማት፣ በንብረትና እንስሳት ላይ ከፍተኛ ጉዳት እንደደረሰ የኤርትራ ዜና አገልግሎት ዘግቧል። በሌላ ዜና አስራ አንደኛ ኮርስ የሙያ አሰልጣኞች የሰላሳ ሶስተኛ ዙር ብሔራዊ አገልግሎት ባለፈው ቅዳሜ አስመርቀዋል። የአስመራው ዘጋቢያችን ብርሃነ በረሀ ተጨማሪ አለው። ባለፈው ሳምንት በዞባ አንሰባ ሪጅን በሀጋዝ ወረዳ በሁለት ዞኖች ላይ ኃይለኛ ነፋስና በረድ ቀላቅሎ በጣለው ከባድ ዝናብ ከአንድ መቶ በላይ ሄክታር እርሻና በመቶዎች የሚቆጠሩ ትላልቅ ዛፎች እንደወደሙ አስራ ዘጠኝ መኖሪያ ቤቶች ሲፈርሱ አስራ ሶስት የቤት እንስሳ እንደሞቱ የወረዳው አስተዳደር ጽሕፈት ቤት ገልጸዋል። በጋሽ ባርካ ሪጅን እየጣለ ባለው ከባድ ዝናብ የባርካ ወንዝ ሞልቶ ጎርፍ በመከሰቱ በአቁርደትና ድገ ወረዳዎች ሁለት መቶ አስራ አራት ሄክታር የሙስ ተክል ሙሉ በሙሉ ሲወድም ከአንድ ሺ አምስት መቶ በላ ሄክታር ላይ መጠነኛ ጉዳት እንደደረሰ የወረዳዎቹ የልማት ኃላፊዎች ገልጸዋል። ከዚህ በተጨማሪ 176 የውሃ ፖምፓዎችና 266 የውሃ ጉድጓዶች እንደተደፈኑ 185 ኩንታል ሽንኩርትና በአቁርደት የችግኝ ማፊያ የተዘጋጀ ሰባ ሺህ ችግኞች በጎርፍ ተወስደዋል። በእርሻ መሰረተ ልማትና መንገዶች ላይ ከፊላዊ ጉዳት ሲደርስ በአስሮች የሚቆጠሩ መኖሪያ ቤቶች መፍረሳቸውንና ሀያ አንድ እንስሶች መሞታቸውም ተገልጸዋል። በተመሳሳይ በሻ በሻምብቆ ወረዳ በቡሹካ ዞንና በሻምብቆ ከተማ በአንድ መቶ ሀያ አንድ ሄክታር ላይ የነበረ አትክልትና ፍራፍሬ ሙሉ በሙሉ ወድሟል። ሰባ ስምንት የውሃ ፖምፓዎች፣ ሰማንያ አራት የውሃ ጉድጓሮች እንደተደፈኑና በጎርፍ እንደተወሰዱ የወረዳው አስተዳደር ጽፈት ቤት ገልጸዋል። ከዚህ በተጨማሪ በአንድ መንገድና የፀሐይ ኃይል ማመንጫ ላይ መጠነኛ ጉዳት እንደደረሰም ታውቋል። በአድራ ወረዳ በጣሎ ከባድ ዝናብ ደግሞ በአስሮች የሚቆጠሩ ቤቶች ሲፈርሱ ከሶስት መቶ ሰማኒያ በላይ የቤት እንስሳ ሞተዋል። ሰማኒያ ሄክታር ሰብልም ወድሟል። በተመሳሳይ በጦርና ወረዳ በጣሎ ዝናብ ደግሞ ሰባ ቤቶች መፍራሳቸውና በርካታ የቤት እንስሳ መሞታቸው የኤርትራ ዜና አገልግሎት የአካባቢ ምንጮችን ጠቅሶ ገልጸዋል። ከዚህ ጋር በተያያዘ በአሁኑ ወቅት በተለያዩ የዞባ አጋሾ አካርጅን እየታየ ያለው የጎርፍ መጥለቅለቅ አደጋ በወንዞች ዳርቻ ላይ የሚገኙ ከተሞችና የገጠር አካባቢዎች ጥንቃቄ እንዲያደርጉ ባለሙያዎች መግለጻቸውን የኤርትራ ዜና አገልግሎት ገልጸዋል። ከጊዜ ጋር የነዋሪዎች ብዛትና የመሬት መሸርሸር መስፋፋት ጋር የጋሽና ባርካ ወንዞች በሚሞሉበት የክረምት ወቅት በወንዞች ዳርቻ የሚኖሩ ሰዎች ስጋት ላይ እንደሚገኙ የአካባቢው አስተዳዳሪዎች እንደተናገሩ የኤርትራ ዜና አገልግሎት ጠቅሷል። አደጋው ለከተሞቹ መስፋፋትና የልማት አቅጣጫ ላይ አሉታዊ ተጽዕኖ እያሳደረ እንደሆነም ተናግረዋል። በጋሽ ባርካ ሪጅን የሕንፃ ልማት ክፍል ዋና ዳይሬክተር ኢንጂነር እድሪስ አብርሃይም በአካባቢ ሕዝብና አስተዳዳሪዎች የቀረበው ስጋት ተቀባይነት እንዳለው በመግለጽ የገጠር አካባቢዎችና ከተሞች ከግብርና ጋር በተያያዘ ያለ ጥናት የተመሰረቱ በመሆናቸው በቀጣይ ችግሩ በሀገር ደረጃ ልዩ ትኩረት ተሰጥቶት መሰረታዊ መፍትሔ ለማድረግ የሚያስችል ስራ መሰራት እንደሚያስፈልግ ተናግረዋል። በወንዞች ዳርቻ የሚኖር ሕዝብ በአጠቃላይ አርሶ አደሮችና አርብቶ አደሮች ደግሞ በተለይ ጥንቃቄ እንዲያዘወትሩ መማጠናቸውን የኤርትራ ዜና አገልግሎት ዘግቧል። በሌላ በኩል የሰላሳ ሶስተኛ ዙር ብሔራዊ አገልግሎትና አስራ አንደኛ ኮርስ የሙያ ሰልጣኞች ፕሬዚደንት ኢሳያስ አፈወርቂና ሌሎች የመንግስት ባለስልጣኖች በተገኙበት ቅዳሜ ነሐሴ ዘጠኝ ተመርቀዋል። ፕሬዚደንት ኢሳያስ በምረቃው ስነ ስርዓት ላይ ባሰሙት ንግግር የ33ኛ ዙርና 11ኛ ኮርስ ከዚህ በፊቱ በተለየ የኮሮና ቫይረስ ወረርሽኝ ወቅት መጠናቀቁን ጠቅሰው በዚህ ፈታኝ ወቅት ግባችንና አላማችን የኮሮና ቫይረስና ሌሎች በሽታዎችንና ወረርሽኞችን ሙሉ በሙሉ ለመከላከልና ለመቆጣጠር ሁሉንም አይነት አቅማችንና ብቃታችንን ወደ አስተማማኝ ደረጃ ከፍ ማድረግ ነው ሲሉ ገልጸዋል። ፕሬዚደንት ኢሳያስ አክለውም ከፈተናዎቹ ከባድነት ጋር ሲነጻጸር እስካሁን የተጠራቀመው የቴክኖሎጂ ተሞክሮ እውቀትና ሙያ በጣም ትንሽ እንደሆነ ጠቅሰው ክፍተቱን በሚለካ ሂደት እያጠበብን መሄድ እንድንችልና የመጨረሻ ግባችንን ለመምታት የሕዝብ ንቃትና ዝግጁነት ከፍ ማለት መሰረታዊ ነገር ነው ብለዋል። የኤርትራ ጤና ሚኒስትር አምናኑር ኑር ሁሴን በበኩላቸው የኮሮና ቫይረስን ለመከላከልና ለመቆጣጠር መንግስት የተከተለውን ስልትና የተወሰዱ አስፈላጊ እርምጃዎችና ውጤቶቹን ያጠቃለለ ማብራሪያ ከሰጡ በኋላ ያለንበት ሁኔታ የሚያዝናና ስላልሆነ የተጀመረውን ስራ በከፍተኛ ደረጃ ከመቀጠል ውጪ ሌላ አማራጭ የለም፣ ሲሉ አብራርተዋል። የሳዋ የሙያ ማዕከል ዳይሬክተር አቶ ተስፋይ ተወልደ በበኩላቸው ለሁለት ዓመት በተካሄደውና በአስራ አምስት አይነት የሙያ ዘርፎች በተሰጠው ስልጠና አንድ ሺ ሰባ ስምንት ሰልጣኞች እንደተመረቁ ጠቅሰው በሙያ ዘርፉ የተሰሩ የፈጠራ ስራዎች ውጤትና የመመረቂያ ፕሮጀክቶች የሰልጣኞችና አሰልጣኞች ብቃትና ክህሎት ጎልቶ የታየበት ስራ እንደሆነ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ

so that ለምሽቱ አድማጮች ያሰናዳ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ዋና አዘጋጅ ስንስታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁም ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ ደና ደሩ።